ከትላንት በስቲያ ረቡዕ የሸዋ ሮቢት ከተማው ነዋሪ የቀብር ስነ ስርዓት ላይ ነበሩ። ቀብሩ በአማራ ክልል ሰሜን ሸዋ እና በኦሮሞ ብሔረሰብ አስተዳደር ዞኖች አዋሳኝ አካባቢዎች በሀገረሸ ግጭት የተገደሉ ሰዎች ግብአተ መሬት የተፈጸመበት ነው። አራት ልዩ ኃይል ነው በአንድ ላይ ሲቀበር ያየሁት ማለት ነው። በሎደር ተቆፍሮ ማለት ነው። ከሲቪሉ በተመሳሳይ ሶስት ወይም አራት ቀብረናል ማርያም ላይ ማለት ነው። ነገር ግን ያንን አድርገን ስንወጣ ሌላ የቀብር ቦታ ሎደር እየቆፈረ ነበር። ይህ ግጭት የተቀሰቀሰው የሚሰራው ጥሩ 13 ነበር። ግጭቱ በሰሜን ሸዋ ዞን ኤፍራታ ግድም ወረዳ ጀዋሃ የተባለ ቦታ ይቀስቀስ እንጂ እስከ ሸዋሮቢት መዝለቁን የከተማው ከንቲባ አቶ ተስፋዬ መንግስቱ ለዶይቸ ቬለ አረጋግጠዋል። የሸዋሮቢት ከተማ ስራ ዘጠኝ ቀበሌ ከቀበሌ ዘጠኝ ውስጥ አንድ ቀበሌ ያለች ዜሮ አምስት ዙጥ የምትባል ሶስቶኑ ቤቶች፣ ትምህርት ቤቶች የመንግስት መገልገያ ቀበሌዎች ተቃጠዋ የተወሰነ ይህ ግጭት ባለፈው ሰኞ ከሸዋሮቢት በጥቂት ኪሎ ሜትሮች እርቀት ላይ በምትገኘው የሰንበቴ የከተማ ጭምር ለሰላማዊ ሰዎች ሞት መንስኤ እንደሆነ የአይን እማኞች ለዶቸቨለ ተናግረዋል ሰንበት የሰኞ ቀን ነበር ግጭት የነበረው ብዙ ንጹሀን የተጫመቁበት ብዙ ከተማው ነዋሪዎች ሊጠብቃቸው በሚገባ የክልሉ ልዩ ኃይል የተገደሉበት ክስተት ነበር። ተመጠን አረፍታዳ አምስት ጀምሮ ከተማዋ ላይ በከባድ መሳሪያዎች ጉዳት ደርሷል። የሸዋሮቢት ከተማ ከንቲባ በዚህ ግጭት በሰሜን ሸዋ ዞን ስር ከሚገኙ ወረዳዎች በኩል የተገደሉ ሰዎች ቁጥር ገና እየተጣራ እንደሆነ ገልጸዋል። አሶሽትድ ፕሬስ ያነጋገራቸው የአይን እማኝ ግን ጀውሃ በተባለች ቦታ በሚገኙ የአማራ ክልል ልዩ ኃይል አባላት ላይ የኦሮሞ ነጻነት ጦር ፈጽሞታል ባሉት ጥቃት ሀያ የጸጥታ አስከባሪዎች መገደላቸውን ገልጸዋል። በሰሜን አሜሪካ የአማራ ማህበር በበኩሉ የሟቾችን ቁጥር ከአንድ መቶ በላይ አድርሶታል። ይህ ግጭት ከሰሜን ሸዋ ዞን በኩል ኤፍራት አግድም፣ አጣዬ፣ ጀውሃ እና የሸዋሮቢት ከተማ አካባቢዎችን አዳርሷል። በኦሮሞ ብሔረሰብ አስተዳደር ዞን ስር የሚገኙት ጅሌ ጥሙጋ፣ ሰንበቴ፣ ጨፋ፣ አርጡማ ፋርሲም ተመሳሳይ ወላፈን የገረፋቸው ናቸው። የጅሌ ጥሙጋ ወረዳ አስተዳዳሪ አቶ መሐመድ ሼክ አሊ ከኦሮሞ ብሔረሰብ አስተዳደር ዞን ውስጥ ብቻ 98 ሰዎች መገደላቸውን ለዶ እንደተከፈለ ተናግረዋል። ዘጠና ስምንት አርሶ አደሮች ሞቷል። መቶ ሀምሳ አምስት ቁስለኛ አለ። ይህ ስል ከልዩ ኃይልም ከፌዴራል ፖሊስ የተሰዋም የተጎዳም አለ ነው አለ ይሞተን አለ ወደ አንድ ሺ ዘጠኝ መቶ ሰላሳ ቤቶች የወደሙበት ሁኔታ ነው ያለው። የአማራ ክልል መንግስት ባወጣው መግለጫ በአካባቢው ለተቀሰቀሰው ግጭት ጥር አስራ ሶስት ከቀኑ ዘጠኝ ሰዓት አካባቢ ጀምሮ በኤፍራታና ግድም ወረዳ ጀዋሃ ቀበሌ በሚገኘው የአማራ ልዩ ኃይልና በፌዴራል ፖሊስ አባላት ላይ የጸረ ሰላም ኃይሎች ፈጸሙት ያለው ጥቃት መነሾ እንደሆነ አስታውቋል። የሸዋሮቢት ከተማ ከንቲባና ዶቸቨላ ያነጋገራቸው ሌላ የአካባቢው ባለስልጣን ለግጭቱ መነሾ ኦነግ ሸኔ የሚሉትን ታጣቂ ቡድን ይከሳሉ አቶ መንግስቱ እንዲ ያውም በተደጋጋሚ ለሚንቀሰቀሰውና መፍትሄ የላጣው ግጭት ይህንኑ ታጣቂ ቡድን ተጠያቂ አድርገዋል። በተደጋጋሚ በሰላም ኮንፈረንስ በርቅ እያል ሞከር ነው ተለያዩ ነገሮች ህዝብ እንዳይጣላ ግጭት ፈለገን ግን የራሳቸው ዓላማ ያላቸው የተደራጀ ቡድን እስካለ ድረስ አጥፊዎች አሉ። በጣም ሰላም ማይፈልጉ ህዝቡ እንዳይልማ እንዳተረጋግቶ፣ እንዳይኖር የሚበጠበጡ ነገሮች ስላሉ እሱ ወደፊት ሲጠጥራት የሚረጋገጥ ይሆናል። ጥሩ አስከፊ ነገሮች የተፈጽሞበት የጅሌ ጥሙጋ ወረዳ አስተዳዳሪ አቶ መሐመድ ሼክ አልይ ግን ለግጭቱ መነሾ የሆነው ጀውሃ በተባለው አካባቢ የሚገኘው የአማራ ክልል ልዩ ኃይል አባላት በነዋሪዎች ላይ ተኩስ በመክፈታቸው ነው ባይናቸው። አቶ መሐመድ በቦታው ከሚገኙ የልዩ ኃይል አመራር አባላት ከፌዴራል ፖሊስ እና የአገር ሽማግሌዎች ጋር ግጭቱን ለማርገብ ጥረት ቢደረግ ግም እንዳልተሳካ ገልጸዋል። አቶ መሐመድ እንደሚሉት በአካባቢው ኦነግ ሸኔ የሚባል ታጣቂ ቡድን የለም። ማህበረሰባችን በተፈጥሮ በራሱ የታጠቀ ነው። ከዛ በስተቀር ታጥቆ የሚንቀሳቀስ ሸኔ የለም። የታጠቀም ከባድ መሳሪያም ካለ በማንኛውም ኃይል ገብቶ ማጣራት ይቻላል። የማንኛት ጥቃት ጉዳት እያደረስ ያለው ማህበረሰባችን አርሶ አደር ነው። እየተጠቀቀስ ያለው እየተመታን ያለ ነው። እየተጎዳን ያለ ነው። በሞርታር ነው፣ በአርፒጂ ነው በእችን ስናይፐር ነው፣ በብሬ ነው። እየተኮሰብን ያለው እየወደቀ ያለው አቶ አደር ቤት። ይሄ ማንም ማጥራት ይችላል። ግን ከራጀ ሀይል ነው ሸኔ ነው እንዲ ነው እንዲ ነው እየተባለ በእችን ላይ እየተፈረጀ በዚህ አይነት ምንም መልኩ በእችን ሰላም አይመጣም። ስለዚህ መሰላም በሚልተሰው ዋጋ ላይ እኩል ከታፍሰን እኩል ከራርተን ካልተጓዝን ህብረተሰባችንን ዋጋ ማክፈሉ መቼም አያቆም። ግጭት በነበረባቸው አካባቢዎች የመከላከያ ሰራዊት ከተሰማራ በኋላ በአንጻራዊነት ሰላም መስፈኑን ዶይቸ ቨለ ከሁለቱም ወገን አረጋግጧል። ይሁንና ከዚህ ቀደም ቁጥራቸው በውል ለማይታወቁ ሰዎች ሞት፣ ጉዳትና መፈናቀል ምክንያት የሆነው ግጭት በድጋሚ ላለማገርሸቱ አብዛኞቹ ማረጋገጫ የላቸውም።